ማሪ ላርለም በቻድ ዋና ከተማ ንጃሜና ከአሜሪካ ኤምባሲ አጠገብ ከሚገኘው ቢሮዋ ተቀምጣለች። የቻድ የመሰረታዊ መብቶች ማስፋፊያ ማህበር ኃላፊ ስትሆን ከ118 የሥራ ባልደረቦቿ ጋር ትምህርትና ድህነትን በመሳሰሉ ዘርፈ ብዙ ጉዳዮች ላይ ትሰራለች። የምትሰራበት ድርጅት በህግ ጉዳዮች የማማከር ስራንም ያከናውናል። ስደትን በሚመለከት ግን አይሰሩም ነበር። አውሮጳ ስደትን አስመልክታ በሰፊው ትሰራለች፣ ነገር ግን እዚህ ትልቅ ጉዳይ አይደለም። 14 ሚሊዮን ዜጎች ያሏት ቻድ በስደት ላይ በሚደረገው ዓለም አቀፍ ውይይት ዋነኛ መነጋገሪያ የሆነችው ድንገት ነበር። ምክንያቱ ደግሞ የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮ የትገን ጠያቂዎች ማዕከል በአገሪቱ ለማቋቋም ባደረጉት ሙከራ ሳቢያ ነው። እንዲህ አይነቱ ማዕከል በቻድ ጎረቤት ኒጀርም ታቅዷል። ዓላማው የጥገኝነት ጠያቂዎችን ማመልከቻ በአፍሪቃ መመርመር ነው። ማክሮ የሚመሯት ፈረንሳይ 3000 ሰዎች ከሁለቱ አገራት የመውሰድ ውጥን አላት። የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ ኢብራሂማ ዲያኔ ተገን ጠያቂዎች በአፍሪቃ ሳሉ ጉዳያቸውን የመመልከቱን ሀሳብ ይደግፉታል። ለስደተኞች ይህ ማለት የተሻለ የደህንነት ጥበቃ ያገኛሉ ማለት ነው። የፈረንሳይ እቅድ በአገሪቱ የስደተኞችና አገር አልባ ሰዎች የደህንነት ጥበቃ ቢሮ ተግባራዊ እየተደረገ ነው። በዚህ ደረጃ የተገን ጠያቂዎች ማዕከሉ ምን ሊመስል እንደሚችል በግልጽ የሚታወቅ ነገር የለም። ቋሚ ቢሮ ይኑረው አይኑረው የሚለውም አልለየለትም። ባለፈው ጥቅምት ወር የፈረንሳይ ባለስልጣናት ከ200 በላይ ተገን ጠያቂዎችን አነጋግረዋል። ቁጥሩ ግን በቻድ ከሚኖሩ 47996 ስደተኞች አኳያ እዚህ ግባ የሚባል አይደለም። ከ322000 በላይ የሚሆኑት ከቀያቸው ተፈናቅለው በቻድ ለመጠለል የተገደዱት በዳርፉር የእርስ በርስ ጦርነት ተገፍተው ነው መስራት አይፈቀድላቸውም። እንደ ኢብራሂማ ዲያኔ አባባል ሁኔታው ዛሬም አልተለወጠም። በብዙ ሀገሮች ሁኔታው ወደ ነበረበት አልተመለሰም። በማዕከላዊ አፍሪቃ ሪፐብሊክ ናይጄሪያና በቻድ ሀይቅ ቀጠና ያለውን ሁኔታ ማየት እንችላለን። በቻድ የተቃውሞ ፖለቲከኛው ቤራል ምባይኮቦ ግን ተገን ፈላጊዎችን በአንድ ቦታ የሚያሰባስብ ማዕከል የመገንባቱን ሀሳብ ይቃወሙታል። የቻድ አርበኞች ለሪፐብሊኩ የተባለ እንቅስቃሴ አባል ናቸው። ተጨማሪ በርካታ ሰዎችን ይስባሉ ብለን እናስባለን። የተገን ማመልከቻ ማቅረብ የፈለገ ሰው ሁሉ ወደ ቻድ ሊመጣ ይችላል። ቻድ የስደተኞች መሸጋገሪያ ትሆናለች የሚል ስጋትም አለ። ባለፈው ዓመት የቻዱ ፕሬዝዳንት ኢድሪስ ደቤ ጀርመንን ሲጎበኙ ከኒጀር የተሰደዱ ዘጠና በመቶ ሰዎች ሊቢያ የደረሱት አገራቸውን አቋርጠው መሆኑን ተናግረው ነበር። የፕሬዝዳንቱን ሀሳብ እውነተኛነት ለማረጋገጥ የሚረዳ መረጃ ግን የለም። በፍራይቡርግ ከተማ የአርኖልድ በርግሽትራሰር ማዕከል ተመራማሪው ሄልጋ ዲኮ ግን ሌላ ሀሳብ አላቸው። ቻድ እንደ መሸጋገሪያ አገር ያን ያክል የጎላ ሚና የላትም። የስደት መስመሮች አገሪቱን አልፈው ይሄዳሉ። ብዙዎቹ ቻዳውያን እጅግ ድሃ በመሆናቸው ወደ አውሮፓ ለመጓዝ የሚያስፈልገውን ገንዘብ መክፈል አይችሉም። በተባበሩት መንግስታት ድርጅት መረጃ መሰረት ቻድ ከዓለም ሶስተኛዋ ድሃ አገር ስትሆን በዓለም አቀፉ ገበያ የነዳጅ ዘይት ዋጋ በማሽቆልቆሉ ምክንያት ኢኮኖሚዋ ቀውስ ውስጥ ይገኛል። ምባይ ኮቦ እንደሚሉት ሰዎች የዕለት ተዕለት የኑሮ ትግልና ፈታኙ ማህበራዊ ህይወት ይበልጥ ያሳስባቸዋል ይህ ደግሞ የመናገር ነጻነትን በመሳሰሉ መሰረታዊ መብቶች ላይ በየጊዜው እየከፋ የሚሄደው ገደብን ይጨምራል። በንጃሜና ስደትና ቻድ የድንገት የትኩረት ማዕከል የሆኑበት ፖለቲካዊ ስልት አለ የሚል ጉምጉምታም ይደመጣል። በጎርጎሮሳዊው ህዳር 2015 ዓ ም ከተካሄደው የቫሌታ ጉባኤ ጀምሮ ሰዎች ከአገሮቻቸው የሚሰደዱባቸውን ምክንያቶች ለመግታት በሚለታቀዱ ፕሮጀክቶች በርካታ ገንዘብ ይሰጣል። ፕሬዚዳንት ኢድሪስ ዴቤ ባለፈው መስከረም በፓሪስ ከተካሄደ ስብሰባ በኋላ እስከ 15.2 ቢሊዮን ዩሮ የሚደርስ ገንዘብ ቃል እንደተገባላቸው ተናግረው ነበር። ለማነጻጸር ያክል ግን የቻድ አጠቃላይ አገራዊ የምርት መጠን በአመት ከ10 ቢሊዮን ዩሮ በታች ነው።